ሳምንታዊው የአኪሞን ይጠይቁ በዛሬው ትኩረቱ አማራጭ ወይም ተለዋጭ በመባል የሚታወቀውን የሕክምና አይነት ይመለከታል። ለመሆኑ ይህ የሕክምና አይነት ምንድን ነው? በምን መንገድ ለጥቅም ይውላል? ምን አይነት ፈተናዎች አሉት? የሚሉትና ሌሎችን ጥያቄዎች የዩናይትድ ስቴትስ የምግብና የመድኃኒት ቁጥጥር ባለስልጣን የሚከተላቸው መመዘኛዎችን ጨምሮ ሙያዊ ማብራሪያ የሚሰጡን የመድኃኒቶች ጥናትና ምርምር አዋቂ ጋብዘናል። እንግዳችን ዶክተር አሌክስ አካሉ በዩናይትድ ስቴትስ የምግብና የመድኃኒቶች ቁጥጥር አስተዳደር በምርምር ባለሙያነት ያገለግላሉ። ዶክተር አሌክስን ያነጋግራቸው አላ ከበደ ነው እንደሚከተለው ይቀርባል። ዶክተር አሌክስ አካሉ በቅድሚያ ለጊዜው አመሰግናለሁ በጣም አመሰግናለሁ አሉላ ለሰጠኝ ግን ዶክተር አሌክስ በዚህ ሳምንት የሀኪሞን ይጠይቁ ፕሮግራማችን በአማርኛው በግርድፎ አማራጭ ህክምና በእንግሊዝኛው አጠራር ኦልተርኔቲቭ ሜዲሲን የተባለውን የህክምና ዘርፍ ምንነት ነው የምናየው አማራጭ ህክምና የሚለው በራሱ ምንድን ነው የሚለውን በማየት ብንጀምር አመሰግናለሁ አሉላ እንግዲህ ያው እንደጠቀስከው ኦልተርኔቲቭ ሜዲሲን ወይም አማራጭ የህክምና መንገድ ብለው እሱ ማለት ምን ማለት ነው? እንግዲህ የምናውቀው ኮንቬንሽናል ሜዲሲን የሚባለው መደበኛ ህክምና፣ መደበኛ የሚባለው ሳይንስ ተረጋግጦ ጥናት ተካሂዶበት ጥናት ያስገኛቸውን ውጤቶች ሬጉላቶሪ ቦዲ፣ ያው አሜሪካ ውስጥ ከሆነ ኤፍዲኤ ይሆናል፣ ኢትዮጵያ ውስጥ ከሆነ የኢትዮጵያን ኤፍዲኤ ይኖራል። በዛ ቀርቦ የመስሪያ ቤት ጥናቱን አይቶ አረጋግጦ ኦኬ፣ ይሄ መድኃኒት፣ ወይም ይሄ ማሽን፣ ወይም ይሄ ዲቫይስ ለሰዎች አገልግሎት እንዲውል ይፈቅዳል ማለት ነው። ያ ኮንቬንሽናል የምንለው እስከ ዛሬ የምናውቀው። አልተርናቲቭ ደግሞ የሚባለው እሱ ማለት ደግሞ በተቃራኒው እንደ ኮንቬንሽናሉ በጣም ሪገረስ የሆነ ጥናት ያልተደረገበት ማለት ነው። እስኪ አሁን ደግሞ የዘመናዊውን ሕክምናና አማራጭ ሕክምና በምሳሌዎች አስደግፈው ቢያብራሩልን ጥሩ። ለምሳሌ ኮንቬንሽናል የምንላቸው መጀመሪያ በላብራቶሪ ይጠናሉ። ከዛ ወደ አኒማል ሞዴል ይሄዳል። ከዛ ወደ ሂውማን ይሄዳል። ከዛ በኋላ ፖስት ማርኬቲንግ የሚባል ክላሲፊኬሽኖች አሉት ይከፋፈላል። በዚህ በዚህ ማለት ነው። በጣም ብዙ ጥናቶች ተደርጎበት ነው መጨረሻ ላይ ለሰዎች ጥቅም እንዲውል የሚደረገው። ይሄኛው ባህላዊ ህክምናው ግን የሚለየው ከአልተርኔቲቭ ሜዲሲን፣ እንደዚህ አይነት ጥናቶች የማካሄድ ነገር የለም። አንደኛው ትልቁ ችግሩ ተብሎ የሚታሰበው አንደኛ ሪሶርስ ማጣት ነው። ሪሶርስ ኢንቴንሲቭ ስለሆነ፣ ሪሶርስ ኢንቴንሲቭ እንግዲህ በጣም ብዙ ብር የሚጠይቅ ሊሆን ይችላል። እንደ በቀላሉ በኮንቬንሽናል ሜዲሲን የምናውጣው ብር በጣም ብዙ ቢሆንም ግን ብር ይጠይቃል የሚል አይነት አመለካከት አላቸው ብዙ ሪሰርቾች እንደሚያሳዩት ስለዚህ ያን ያህል እንደ ኮንቬንሽናል መደበኛው የህክምና መንገድ እሱ ባለፈበት መንገድ ያላለፈ ስለሆነ አሁን ለምሳሌ ከባህላዊ ህክምናዎች አሁን ለምሳሌ ጉንፋን ሲይዘን ነጭ ሽንኩርት በማር በወተት አፍልታችሁ ምናምን ተጠቀሙ ይባላል አናውቀውም ምን ያህል ነጭ ሽንኩርት መጠቀም እንዳለብን ምን ያህል ማር መጠቀም እንዳለብን ግን በልምድ ሰዎች ከጥንት ሲወርድ ሲዋረድ የመጣ ልምድ አለ። ግን ያ መጠን ትክክለኛ ነው ወይስ አይደለም የሚል በጥናት የተደገፈ ነገር የለም። ያ ነው እንግዲህ ኦልተርት ሚዲሲን የሚያስብለው ወይም የባህላዊ ህክምና ወይም ከመደበኛው ተለዋጭ የህክምና መንገድ ነው። ዶክተር አሌክስ ግን ይህ አማራጭ ህክምና ተግባር ላይ እንዲውል በተለይ እንደ ዩናይትድ ስቴትስ ባለ የህክምናው አሰጣጥ የራሱ ስርዓት ባለበት ሀገር የሚፈቀድበት መንገድ አለ። ለምሳሌ አፍሪካ ውስጥ በስፋት የባህል ህክምና አዋቂዎች ይህን ተጨማሪ የሚባለውን ህክምና ይሰጣሉ። ምስራቁ ዓለም ይልቁንም በቻይና በስፋት እንደሚሰጥ ይታወቃል። አይነታቸውም ብዙ ነው የህክምናዎቹን። በዩናይትድ ስቴትስ እርስዎ በሚሰሩበት ብሔራዊ የምግብና መድኃኒቶች ቁጥጥር ባለስልጣን ይህን የህክምና አገልግሎትና ብቃት የሚያረጋግጥ ተቋም በጥናት እንዲያልፍ የሚያደርግበት የሚፈቅድበት መንገድ አለ ከሆነ ምን አይነት ነገሮች አሉ? አጭሩ ለመመለስ አዎ አሉ። እንዲያውም አንድ ሶስት አራት በዚሁ ኮምፕሊመንታሪ ኦልተርኔቲቭ ሜዲሲን ካም ብለው ነው የሚሉት። በሱ ዙሪያ ያሉ እና አንድ አራት አምስት የጸደቁ አሉ፣ ዩ ኤስ ኤፍ ዲ ኤ ውስጥ ያለፉ ማለት ነው። እነሱን ኤግዛምፕሎች ወደ ኋላ አመጣባቸዋሉ። ግን ትልቁ ቻሌንጅ ቅድም እንዳነሳሁት እነዚህም የባህላዊ መድኃኒቶችን መድኃኒቶች እንግዲህ ብዙ አይነት ናቸው እጽዋቶች ላይ ብቻ የሚገኘው ሳይሆን የምንጠቀማቸው ማሽኖች ሊሆን ይችላል። በድምፅ የሚወጡ ህክምና እና እንዲሁም ኤፍዲኤ በአራት ዶሜን ነው የሚከፍላቸው እነዚህ ኦልተርኔቲቭ ትሪትመንት የሚባሉትም ማለት ነው። አንደኛው ምን ይለዋል? ባዮሎጂካል ቤስት ይለዋል። ከእጽዋት የሚወጡትን እጽዋት ነክ የሆኑትን በሙሉ ባዮሎጂካል ቤስት ይለዋል። አንደኛው ክፍል ይሄ ነው። ሁለተኛው ኤነርጂ ቴራፒ የሚላቸው አሉ። ኤነርጂ ብሎ ሲያወጋ የሚለኩና የማይለኩ ኤነርጂዎች አሉ አሁን ኮንቬንሽናል ሜዲሲን ውስጥ ትገባ ኤምአርአይ ኤክስሬይ፣ እነዚህ አሁን ኤነርጂ ነው የሚጠቀሙት እና የሚለካ ነው፣ መለካት ይቻላል። የማይለኩ ደግሞ ሳውንድ ኤነርጂዎች አሉ። አሁን በሳውንድ በድምጽ የሰውን አንዳንድ ችግሮችን ትሪት ለማድረግ ድምፅ የሚጠቀሙ እነዚህ አሁን ሜዲቴሽን ሜዲቴት ለማድረግ አንድ ቦታ ላይ ሀሳብን ሰብሰብ አድርጎ ለመቀመጥ እና እንዲረዳህ የሚጠቅም መንገዶች አሉ። ሌላ ደግሞ አለ፣ ማኒፑሌቲቭ ኤንድ ቦዲ ቤዝድ ፕራክቲስስ የሚሉት ካይሮፕራክቸሮች መሳጅ የሚያደርጉት መሳጅ ቴራፒዎች እነዚህ በዛ ውስጥ ይካተታል። ከዛ ደግሞ ማይንድ ቦዲ ሜዲሲን የሚባል ደግሞ አለ። ያ ማይንድ ቦዲ ሜዲሲን ደግሞ ዮጋ ታይቺ እና የሚባሉ በሩቅ ምስራቅ ላይ የሚጠቀማቸው ሕክምና መንገዶች በዚህ ስር ይካተታሉ። ስለዚህ በጣም ሰፋ ያለ ነው ማለት ነው ኦልተርናቲቭ ትሪትመንት ወይም ኮምፕሊመንታሪ ትሪትመንት። ሌላዎች ቅድም እንዳነሳሁት ያው ኤፍዲኤ የሚያጸደቃቸው ትሪትመንቶች እንዳሉ ሁሉ ትልቁ ችግር እንደ ማንኛውም እንደ መደበኛው ህክምና መንገድ ክሊኒካል ትራያልስ የለም። ሴፍቲ ዳታ የለውም። ከሲ ዳታ ይጠቅማል አይጠቅመውም፣ ስንጠቀመው፣ ስንወስደው ጉዳቱ ምን አለው የለውም የሚለውን ይሄ ሪገረስ የሆነ መንገድ በዛ መንገድ ስለማያልፍ እሱን ለማድረግ ደግሞ በሪገረስ መንገድ እንዲያል ደግሞ ትልቁ ችግር ቻሌንጅ ብዬ የማየው ይሄ ስታንዳርዳይዝ የሆነ ነገር የለውም። አሁን ለምሳሌ የነጭ ሽንኩርትን ነገር ያነስቻለሁ፣ ለጉንፋን ነጭ ሽንኩርት አንድ ሰው ስጠይቅ ሜይ ቢ አንድ ማንኪያ ሊል ይችላል። አንደኛ ስጠይቅ አይ ግማሽ ማንኪያ አርጎት ነጭ ሽንኩርት ሊል ይችላል። ከአንድ ማንኪያ ማርጋ ሊሆን ይችላል። የተለያየ አይነት ኢንፎርሜሽን ያለው በየሀገሩ ስትሄድ ደግሞ በጣው ልክ ይለያያል። ስታንዳርዳይዝ የሆነ ነገር ስለሌለ እሱ ትልቅ ትልቅ ትልቅ ችግር ፈጥሯል ለሬጉላቶሪ ኤጀንሲዎች። ይህን ነገር ጥናት ተደርጎበት ወደ ገበያ እንዲመጣ ላለማድረግ እነዚህ ትልቅ ተጽዕኖ አድገዋል ማለት ነው። ግን ይህም ሁሉ ተጽዕኖ ኖሮ ለምሳሌ በቅርቡ ኤፍዲኤ ያጸደቀው አንድ መድኃኒት አለ። ያ መድኃኒት እንግዲህ በሀገራችን አጠፋሪ ወይም ማሪዋና፣ ሁለት አይነት ማሪዋና እንትኖች አሉት። አንደኛው እንደዚህ ሰውን የማሰብ የማስተዋል ነገር የሚረብሸው ፓርት አለ፣ ሌላው ደግሞ ምንም አይነት ረብሻ የማያመጣ አለ። ሁለት አይነት ክፍትሎች አሉት። አንደኛው ቲኤችሲ ይባላል፣ አንደኛው ሲቢዲ ይባላል። ሶ ምንም አይነት ችግር የማያመጣውን የማሪዋና ክፍል ወስደው ሲቢዲ የሚባለውም ካናቢዳዊ ያን ወስደው አንድ መድኃኒት አፕሩብ አድርገዋል። የመድኃኒት ኢፒዳዮሌክስ ይባላል። ኢፒዳዮሌክስ ማለት በጣም ሬር ሆኖ በጣም ሲቪየር ሆኖ የመጣል በሽታ ኤፕለፕሲ ያለባቸውን ሰዎች ሁለት ለማከም አስቸጋሪ ሆኑ የመጣል በሽታ ያለባቸውን ሰዎች አ ለምሳሌ ሌኖክስ ጋስ ሲንድሮም እና ድራጌት ሲንድሮም የሚባሉ ለነሱ እንዲሰራ ተደርጎ ከአጠፋሪስ ወስደው ይሄን መድኃኒት ሰርተዋል ማለት ነው። አንደኛው ይሄ ነው። ሌላው ደግሞ ከይስት እና ላይ ባክቴሪያ ሰዎች እንግዲህ ፕሮባዮቲክስ የሚባል ለአንጀታችን የሚጠቅም ወይም የሚጠቅማል ተብሎ የሚታሰብ ባክቴሪያዎች አሉ፣ ይስቶች አሉ። እና ከነሱ ደግሞ ተወስዶ እየተሰራበት ያለ ትሪትመንት አለ። እሱ ደግሞ አሁን ለምን ይጠቅማል? እነዚህ ለኢንፍላማቶሪ ባዋል ሲንድረም ላለባቸው፣ ለኤሪተብል ባዋል ሲንድረም ላለባቸው ኢቨን ለሜንታል ሄልፍ የሚጠቅም እንግዲህ ሜንታል ከሆዳችን ጋር ከአንጀታችን ጋር እንዴት አይነት ግንኙነት እንዳለው ይሄ ገት ብሬን አክሲስ የሚባለው ቪታሚን አንጀታችን ጥሩ ካልሆነ ሜንታል ሄልዛችን ራሱ ችግር ያመጣል። እሱን ለመዋጋት ሌላው አኩፓንቸር እንግዲህ በቻይና ይታወቃል። አኩፓንቸር ሀገራችን ላይ ይታወቃል ብዬ አስባለሁ። በደም እና እሱን ራሱ እነዚህ አርትራይተስ የመገጣጠሚያ ላይ የሚመጡ ህመሞችን፣ ክሮኒክ የሆኑ ህመሞችን እነሱን ትሪት ለማድረግ አጥልቋል። ኤፍዴ መልካም ዶክተር አሌክስ አካሉ የፋርማሲ ሳይንስ ሰጥ ባለሙያና በዩናይትስቴትስ ብሔራዊ የምግብና መድኃኒቶች ቁጥጥር ባለስልጣን የጥናትና ምርምር ባለሙያ ሙያን ለሚመለከቱ ጥያቄዎች መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለሰጡን ሰፊ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ፣ ላ ስለሰጠኝ እድል እግዚአብሔር ይስጥልኝ። በሌላ ጊዜ እስክንገናኝ መልካም ጊዜ ይሆንልናል።